ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ለምሽቱ ካስተናዳናቸው ጉዳዮች መካከል በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 260 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው እና ያ ሲቹዌሽን እንዲደገም መፍቀድ የለብን ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አለፊት የሚደረግበት አንዱ አጀንዳ መሆን አለበት። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ ደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች ለረሃብ አደጋ ስለመጋለጣቸው ተሰምቷል። ቤዛ አበበ ረሃብን ለመዋጋት ያለመ አንድ ዓለም አቀፍ ተቋም ኃላፊ ናቸው። እድሜ ሳይለይ የሁሉንም በር የሚያንኳኳውን የረሃብ ስጋት በተመለከተ በምሽቱ ሀሳባቸውን ያጋሩናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ በድምፅና በምስል ቅንብሩ አብሮን ያመሻል። አብራችን ቆዩ። ወደ ቀዳሚው መሰናዶ እንሻገር። በፊት ግን አንድ ተቋም እናስታውቃቸዋለን። ስቴም ፓወር በአሜሪካዊ የፈጠራ ባለሙያና በጎ አድራጊ ማርክ ጌልፈርን የተቋቋመ ወጣቶችን በሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለማነጽ ያለመ ተቋም ነው። ተቋሙ በ14 ዓመት ቆይተው በርካታ ስራዎችን ከሰራባቸው የአፍሪካ ሀገራት መካከል አንዷ ደግሞ ኢትዮጵያ ናት። ዛሬ ምሽት ስለ ተቋሙ የእስካሁን ጉዞና መጪ ዘመን እቅዶች በጥቂቱ እንዲያጋሩን አቶ አቤል ተፈራን ጋብዣ አለው። አቶ አቤል በስቴም ፓወር ቪዛ የስራ ፈጠራና የፋይናንስ ትምህርት መርሃ ግብር ኃላፊ ናቸው። አስቀድመው ተቋሙ የተመሰረተበትን አጋጣሚ ያስታውሳል። ዛሬ አስራ አራት ዓመት ወደ ኢትዮጵያ እንዲመጣ ያደረገውን ስቶሪ የተወሰነች እንደው አጠር ባለመልኩ ሼር ባደርግህ፣ እሱ ከነገረኝ ተነስቼ፣ ቤተሰቦቹን ለመጠየቅ እስራኤል ሀገር በሚሄድበት አጋጣሚ እዛ አንድ ዩኒቨርሲቲ ላይ እስራኤል ሀገር ላይ የሮቦቲክስ ኮምፒቴሽን ይደረጋል ለአለም አቀፍ ኮምፒቴሽን ማለት ነው ውድድር። እዛ ላይ ኢትዮጵያውያኖችን ያይና ጥቁር ኢትዮጵያውያኖች ምን ይሰራሉ ብሎ በጣም ተገረመ። ከዛ ሄዶ ሲጠይቃቸው ምን ትሰራላችሁ ሲላቸው አይ ዚ የመጣ ነው ልንወዳደር ነው ይላቸዋል። እና በጣም ተገርሞ እንዴት እንዴት ብላችሁ ትወዳደራላችሁ? ከየት አመጣችሁት ይህን እውቀት ምናምን ይላቸዋል ና ሀይ እኛ የምንማረው እዚሁ እስራኤል ሀገር ውስጥ ነው። እንግዲህ ቤተ እስራኤላያን ተብለው እንግዲህ ታቃለ ሀብታሙ እስራኤል ሀገር የሚኖሩ በርካታ ኢትዮጵያውያን አሉ እና የእነሱ ልጆች ናቸው፣ እዛ ቦታ ያገኛቸው ሶ እኛ ለመወዳደር የሚያስፈልገን አቅሙ አለን። ከእውቀት አንጻር ግን ኪቶች የሉም ነው፣ የተግባር ልምምድ የሚያደርጉባቸው ኪቶች ማለት እና፣ እርግጠኛ ናችሁ ታሸንፋላችሁ? አቅም አላችሁ? የእስራኤል ልጆች እኮ እዚህ ያሉት እኮ አባቶቻቸው ኢንጂነሮች እናታቸው ደግሞ እንደዚሁ በዛው ዘርፍ ላይ የተሰማሩ ናቸው እና በደንብ እውቀት አላቸው። የተሻለም ትምህርት ያገኛሉ። እናንተ ግን እኔ እጠራጠራለሁ ብሎ በጣም ከራሱ ጋር ያሳምኑትና ያስገዙታል ማለት ነው። ባደረባቸው ጉጉትና ፍቅር ምክንያት በቃ ውድድሩ ላይ ለበርካታ ዓመታት ሰርተው የሚገርምህ ሀብታሙ ከሰባት ዓመት በኋላ በየአመቱ ነው እንግዲህ ይሄ ኮምፒቴሽኑ ያልኩ እስራኤል ሀገር የሚደረገው የሳይንስ ፈጠራ ውድድር ማለት ነው። እዛ ላይ ኢትዮጵያውያን ወጣቶቹ አንደኛ መውጣት ቻሉ ማለት ነው። ያኔ እሱ በየጊዜው ሲመላለስ ስለነበረ እዛ ዩኒቨርሲቲ ላይ ሲጠይቅ እንዲህ እንዲህ እኮ አንድ ሰፖርት ያረካቸው ልጆች አንደኛ ወጡ በሮቦቲክስ ይሉታልና በጣም ተገርሞ በዛ ነገር በቃ የእነዚህን ልጆችማ አገራቸውን ማየት አለብኝ፣ የት እንደተማሩ ማወቅ አለብኝ። በቃ እነዚህ ላይ ነው መስራት ያለብኝ። አፍሪካ ሁል ጊዜ በምግብ እርዳታ ብቻ ሳይሆን በቃ ልጆቿን ላይ ከሰራው ውጤት ማምጣት ይችላለሁ ብሎ እንግዲህ ስቴም ፓወር የሚለውን ፅንሰ ሀሳብ በማንሳት በቀድሞ ስሙ መጀመሪያ ሲጀምረው የነበረው ስያሜ አልነበረም፣ ግን ምንድን ነው ጌልፈንድ ፋሚሊ ቻሪቲ ትረስት ፈንድ በሚባል ሲቲ ስቴምፓወር? በዛ አቋቁሞ ወደ ኢትዮጵያ ይመጣል ማለት ነው። በእነዚህ ልጆች ምክንያት እንግዲህ የተጀመረች ነገር ነች። እንግዲህ የዛሬ አስራ አራት አመት ሶ ሞቶዋችን ምንድን ነው የኛ ኢንሳይድ ኤቭሪ ቻይልድ ኢዝ አ ሳይንቲስት ነርቸር ዳት ቻይልድ ኤንድ ዩ ቼንጅ ወርልድ ነው የሚለው እና ሁሉም ህጻናት ውስጥ ሳይንቲስቶች አሉ ብሎ ያስባል። የሚገርም በቃ ከልጅነታቸው አንድ ሰው ነው የሆነ የተግባር ልምምድ የተደገፈበት የሳይንስ ትምህርት ቢሰጣቸው እነዛ ልጆች ሳይንቲስት መሆን ይችላሉ ከራሳቸውም አልፎ ለማህበረሰባቸው፣ ለሀገራቸውም፣ ለዓለምም መትረፍ ይችላሉ ብሎ በተነሳበት አላማ እንግዲህ በአሁኑ ሰዓት ላይ ከስልሳ በላይ የሚጠጉ ስቴም ሴንተሮች ኢትዮጵያ ይወጣሉ። በቀጠሉት አመታት ውስጥ በተለያዩ የትምህርት ተቋማት የሚገኙ ወጣቶችን ጨምሮ በርካታ ወጣቶችን እንዳገዘ መርሃ ግብራችሁ ሰምተናል። በምን በምን መልኩ ነው የሳይንስ የቴክኖሎጂ፣ እንዲሁም ደግሞ የሂሳብ ዝንባሌ ያላቸውን ወጣቶች ለመደገፍ የቻላችሁት? ልክ ነው ሀብታሙ። አንደኛው ማስተካከል የምፈልገው ምንድን ነው ወጣቶችን ብቻ አይደለም፣ ልጆች ላይ ነው የሚሰራው። እንግዲህ ከሀይ ስኩል በፊት ፍሪ ሀይ ስኩል የሚባለው ደረጃ ታውቀዋለህ። እንግዲህ አምስት ስድስተኛ ክፍል ሆነው ከካሪኩለሙ ጋር አገሪቷ ካላት የትምህርት ካሪኩለሙ ጋር የተሰናሰለ ለትምህርታቸው ሊያግዛቸው ይችል። ለምሳሌ አምስት ስድስተኛ ክፍል ያለ ተማሪ በሂሳብ ትምህርት ላይ ወይ ደግሞ በሌላ ሳይንስ ጄኔራል ሳይንስ ልትለው ትችላለህ እዛ ላይ በቲዎሪ የሚያውቀውን ነገር እኛ ላብራቶሪ ውስጥ ይመጣ። በተግባር እናሳያቸዋለን። ዩኒቨርሲቲ ላይ አድርገን በዩኒቨርሲቲ ዙሪያ ወይም ካችመንት ኤሪያ ላይ ያሉ ሀይ ስኩሎች ውስጥ የሚማሩ ተማሪዎች እንዲጠቀሙት ነው የምናደርገው እና ይሄ ነው ፋሲሊቲያችን። እንግዲህ እስካሁን ድረስ ከአንድ ነጥብ ሁለት ሚሊየን በላይ ወጣት ልጆችን ሰፖርት ማድረግ ችለናል ማለት ነው። በእናንተ መርሃ ግብር ውስጥ አልፈው መልካም የሚባል ደረጃ የደረሱ ድርጅቶች ወይም የፈጠራ ባለሙያዎች ወጣቶችን ለአብነት መጥቀስ ቢቻል? እሱኛው ፕሮግራማችን ደግሞ ሀብታሙ፣ ከሁለት ዓመት በፊት ከቪዛ ጋር እንግዲህ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ፔም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርምህ እኔ በዚህ አጋጣሚ እነሱንም በጣም ላመሰግናቸው እወዳለሁ እና ሁለት ዓመት በፊት ባረግነው ስምምነት የሶስት አመት ፕሮጀክት ነው እንግዲህ፣ ሶስት ሺህ ስድስት መቶ የሚጠጉ ወጣቶችን ለማሰልጠን እናስባለን። ከዛ ውስጥ እንግዲህ ወደ ሶስት መቶ ስልሳ የሚጠጉ ቢዝነሶችን ክሬት ለማድረግ አልመን የተነሳ ነው። ትንሽ ያው ስንነሳ በጣም አምቢሽየስ ሆነን ነው። ግን በመሃል የሀገራችንም ላይ የተፈጠረውንም ነገር ታውቃለህ እና አንዳንድ ወደኋላ መጓተቶች አሉ። ግን ቢሆንም እስካሁን ድረስ በዚህ በሁለት አመት ጊዜ ውስጥ አንድ ሺህ ሁለት መቶ የሚጠጉ ወጣቶችን በዚህ በማይንድ ሴት ስኪል ሴት እና ፋይናንሽል ኤጁኬሽን በአንተርፕርነራል ማይንድ ሴት ስኪል ሴት እና ፋይናንሽል ኤጁኬሽን ለየት ያለ ስልጠና ነው ሀብታሙ፣ የምንሰጠው በርካታ ተቋሞች ትምህርት ሚኒስቴርን ጨምሮ መረጃና መረብደርነት፣ ሚኒስትሪ ኦፍ ኢንፎርሜሽን ቴክኖሎጂ ሌሎችም ተቋማት በዚህ ዘርፍ ላይ የሚሰሩ እንግዲህ አጋር ድርጅቶቻችን ናቸው፣ አጋር አካሎቻችን ናቸው። ከእነሱ ጋር በመሆን ነው እንግዲህ እየሰራን ያለነው። በርካታ ውጤት አይተናል እንዳልኩ ከሰላሳ በላይ የሚሆኑ ደግሞ ወጣቶች የራሳቸውን ስራ ፈጥረው ሌሎችንም ልጆች ቀጥረው እየሰሩ ይገኛሉ። ለአብነት ያህል ለመጥቀስ እንግዲህ በቅርቡ ሶሻል ሚዲያ ላይ ሲዘዋወር አይተው ሊሆን ይችላል፣ አላውቅም። ሀብታሙ ውጆ አፕ የሚባል ዲጂታል እቁብ የሰሩ ልጆች የኛል ውጤቶቻችን ናቸው ማለት ነው። ከዛም በተረፈ እነ ኮንቴ ኬተሪንግ ተብለ ገረመው፣ እነሱም እንደዚሁ ደግሞ በዚህ በኬተሪንግ ሰርቪስ ልጅቷ በሙያ አርኪቴክት ነች ግን በቃ ከኛ ስልጠና በኋላ ፓሽኗን አግኝታ ወደዚህ ወደ ኬተሪንግ ሰርቪስ ላይ ገብታ የራሷን ድርጅት አቋቁማ በስሯም ደግሞ ለሌሎች ወጣቶችም የስራ እድል ፈጥራ እየሰራች ያለችበት ሁኔታ ነው ያለው። በሳይንስ በቴክኖሎጂ፣ በማቴማቲክስ እንዲሁም በተያያዥ ጉዳዮች ላይ ከፍተኛ ፍላጎት ያላቸው ወጣቶች ከእናንተ ጋር ለመስራት እናንተ የምትሰጧቸውን መርሃ ግብሮች ለማግኘት የሚችሉባቸውን አድራሻዎች ብትጠቁመን፣ እንዲሁም ደግሞ ለወደፊቱ ልዘረጓቸው ካሰባችኋቸው እንቅስቃሴዎች መካከል የተወሰኑትን ለአድማጮች ብታጋራልን በጣም ደስ ይለኛል። እኛን ለማግኘት እንግዲህ ዌብሳይታችን ኤምፓወር ዶት ኦርግ የሚለው ላይ ገብተው ስለኛ፣ ስለምንሰራቸው ስራዎች እንዲሁም ኮንታክቶች አሉ። የተለያዩ አገልግሎቶች ሊያገኙ የሚችሉበት ኢሜልም አድሬስ አለን። ስልክ ቁጥርም አለ፣ እዛ ላይ ሊያገኙን ይችላሉ። ይሄ ኢትዮጵያ ውስጥ ያለው የአፍሪካ ኦፊስ ነው። ዋና ኦፊሳችን አሜሪካ ውስጥ ነው የሚገኘው። ቲክባ ኢትዮጵያ የሚባል በዚህ በቴሌግራም ቻናል ላይ በጣም በስፋት የሚታወቅ አለ። ከአንድ ነጥብ ሁለት ሚሊዮን በላይ እንግዲህ ተከታዮች አሉት እዛ ላይ በፓርትነር ሆነን ብዙ ወጣቶችን ልናገኝ የምንችለው እዛ ፕላትፎርም ላይ ስለሆነ ከነሱ ጋር በጋራ በመሆን ያው ስለምንሰራ ቲክቫ ላይ ቢከታተሉ ያገኙናል። ሌላ ምንድን ነው? አሁን በቅርቡ እንግዲህ ዛሬ ራሱ የሚገርመ ሀብታሙ እንደ አጋጣሚ አሁን ጠዋት ላይ ትረስት አግሮ ኮንሰልት ከተባለ አንድ ደብረ ዘይት ላይ በዚህ በፖሊተሪ ፋርሚንግ ላይ ስፔሻላይዝ አድርጎ የሚሰራው አንድ ድርጅት ነበረ። ከእነሱ ጋር እንግዲህ የመግባቢያ ሰነድ በመፈራረም በቀጣይ የአምስት አመት ፕሮጀክት አስር ሺህ ወጣቶችን የስራ እድል ሊፈጥር የሚችል በተለይ ደግሞ በዚህ በግብርናው ዘርፍ ላይ ስፔሲፊካሊ ደግሞ በዶሮ እርባታ ላይ ማለት ነው። ይሄ በቅርቡ እንግዲህ አገሪቷም የያዘችው የሌማት ቱርፋት የሚባል ኢኒሽቲቭ አለ። የምግብ ዋስትናን ከማረጋገጥ አንጻር እዛ ላይ እኛም ኮንትሪቢዩት ማድረግ አለብን ብለን አንድ ያው ትረስት አግሮ ኮንሰልት ለትርፍ የተቋቋመ ድርጅት ነው። ስቴም ፓወር ደግሞ ለትርፍ ያልተቋቋመ ወይም ኤንጂኦ ነው፣ በጎ አድራጎት ነው። ስለዚህ በጋራ በመሆን እኛ ስልጠናውን እስካሁን ድረስ ያካበትነውን ልምድ ተጠቅመን እንድናሰለጥንላቸው፣ እነሱ ደግሞ በግብርናው ዘርፍ በተለይ ደግሞ በዚህ በዶሮ እርባታ ያላቸውን ኤክስፐርቲዝ ለወጣቶች እንዲሰጡ በማለት ጠዋት ላይ ፕሬስ ሪሊዝ ነበረን። ጋዜጣዊ መግለጫ ሰጥተን ነው አሁን ራሱ ከዛ ወጥቼ ነው አንተን ማወራህና፣ በጣም በጣም ትልቅ ኦፖርቹኒቲ አለ። ምክንያቱም ሀብታሙ ትልቁ ችግር ምንድነው? የተለያዩ አይነት ተቋማት ይመጣሉ፣ ኢንተርናሽናል ዶነሮች ይሄ ግራንት ሲድመኒ ምናምን እየተባለ በቃ ገንዘብ በጣም እየተበተነ ነው ያለው። እና ያ ገንዘብ ቁጥጥር ይፈልጋል። ሆኖ እኛ ባለን ካፓሲቲ አገር ውስጥ ልንሰራቸው የምንችለው በተለይ ደግሞ በግብርናው ዘርፍ ስትመጣ የግብርናውን ዘርፍ በማዘመን አግሪ ቴክ ላይ ቴክ ቤዝድ የሆነ አግሪካልቸር ላይ መሳተፍ አለብን ብለን ስላሰብን ነው እንግዲህ አሁን ሴክተር ስፔሲፊክ ሆነናል። በዚህ ፕሮጀክት ስኪል ኢትዮጵያ ይባላል የዛሬው ፕሮጀክታችን። ኢትዮጵያ መስራት ትችላለች መስራት የሚችሉ ወጣቶች አሏት በሚል መሪ ቃል በመነሳት እንግዲህ አስር ሺህ ወጣቶችን በሚቀጥሉት አምስት ዓመታት ለማሰልጠን እንግዲህ የስራ ስምምነት አድርገናል። ሀብታሙ እጅግ በጣም አመሰግናለሁ። አቤል ተፈራ ስቴም ፓወር ስለተሰኘው ተቋም ወጣቶች በ ሳይንስ፣ ቴክኖሎጂና ማቴማቲክስና በተያያዘ ዘርፎች ውስጥ እንዲያድጉ ለማድረግ የምታደርጉትን ጥረት በተመለከተ ስላካፈልከን ሀሳብ ሁሉ በእጅጉ አመሰግናለሁ። የመጀመሪያችን ነው። በተከታታይ እንግዲህ እየተገናኘን የተለያዩ ጉዳዮችን እንደምናነሳ እጠብቃለሁ። ለአሁኑ በአድማጮቼ ስም በእጅጉ አመሰግናለሁ አቤል። እኔም እጅግ አርጌ አመሰግናለሁ ሀብታል ጋቢና ቪኦኤ ይቀጥላል። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ ደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል አክሽን አጌንስት ሃንገር የተሰኘ በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስጠንቅቋል። እስካሁን በኢትዮጵያ ቢያንስ 12 ሚሊዮን ሰዎች ለሞት የሚዳረግ የድርቅ አደጋ መጋለጣቸውና ከ45 ሚሊዮን በላይ የቀንድ ከብቶች ደግሞ መሞታቸውን የገለጹት የተቋሙ የኢትዮጵያ መርሃ ግብር ኃላፊ ቤዛ አበበ ናቸው። ለከፋ የተመጣጠነ ምግብ እጥረት የተጋለጡ ሕጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዱንም አመላክተዋል። ከኃላፊዋ ጋር ቆይታ ያደረገችው ስመኝሸቆየናት በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናቡ ሁኔታ ምን ይመስላል? የሜትሮሎጂ ፎርካስቶች የሚያሳዩት የማርች ላይ ያለውን ሲዝን አነስ ያለ፣ በጣም ከሚጠበቀው ያነሰ ዝናብ፣ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሴትን የሚያደርግበት ነው። አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል? በጣም ከባድ ነው የሚሆነው። አሁን ላይ የሀ ሀያ ሶስት በአጠቃላይ ኢትዮጵያ ውስጥ እርዳታ ያፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ ውስጥ 50 ፐርሰንቱ በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችንም፣ ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ ድርቅ ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ሊጀምር ይችላል ማለት ነው። እስካሁን ባለው ሁኔታ በሰው ላይ፣ በእንስሳት ላይ የደረሰው ጉዳት ምን ይመስላል? ከእንስሳ ጋር ከፍተኛ ሙቀት ተያይዞ ያለው ሪፖርት እስካሁን የሚያሳየው ከአራት ሚሊዮን በላይ ላይ ሱ ሞቷል የሚለው ሪፖርቱ ከዚህ ውስጥ ቢያንስ ሰማኒያ ፐርሰንቱ ወይም ከዛ በላይ የጥል ከብቶች ናቸው። ው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት የዝናብ ባለመኖር የሚቀጥል ከሆነ

ኮምፕሊኬሽን፣ የውሃ ውጥረት ከውሃ ወንበድ ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል አጥነውታል የሚሉ ናቸው ያሉት ሪፖርቶች። በኢትዮጵያ የት አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት? የዚህ የምግብ እጥረት ያስከተለው በሽታ በተለይ በሕፃናት ላይ እያደረሰ ያለው ጉዳት ምን ይመስላል? ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብ እና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው። ይህ ኦሮሚያን ይጨምራል። ሶማሌ ክልልን፣ አፋርን የኢኮኖሚያ የተወሰኑ ክፍሎችንም ይጨምራል። ማልኒውትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአርሽናዲኒስታን ጋር ኦፕሬሽናል ኤሪያ ተሳይታለ ይናገር ሶማሌ ላይ ወይም ደግሞ ሸገሌ ዞል ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒውትሪሽን አድሚሽን ሬቱ በዓመት ዘጠኝ ፐርሰንት ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆች የሚቀበሉበት ማለት ነው። እንግዲህ የድርቁ ሁኔታ ከኢትዮጵያን ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ? አሁን የምንፈጥረው ምላሽ ለዚህ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን ለረሃብ ያሰጋል ወይም ኢመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናሊ ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለን። በዛ አካል ክላስፊኬሽን መሰረት ነው ኢመርጀንሲ ላይ ነው ወይም ደግሞ ኮምፕሊት ረሃብ አይፒሲ ፋይቭ ላይ ደርሷል እየተባለ አንድ አካባቢ ከተጎራይዝ የሚደረገው። ስለዚህ በዚህ መሰረት ስለ ሶማሊያ ዳታዎቹ ያሉት ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይፒሲ ፎር እና አይፒሲ ስሪ ላይ ያሉ ወይም ደግሞ ከአይፒሲ ፋይቭ አንድ አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎችን ያሳየው። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው ቀቤትና ሁኔታ እሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደ ዛ ሲትዌሽን የማንሄድበት ምን ማለት ምክንያት ይላል እንግዲህ ድርቁ ከሚያስከ ከሚያ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል። እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ። ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት፣ በተለይ ሶማሊያ ሶማሌ ክልል እና ኦሮሚያ ሪጅን ላይ ኮሌራ አውትብሬክ አለ፣ የአውረድ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ ጥራቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳው የከርሰምድር ውሃ አቬሌብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን በአጠቃላይ ላይ ለሀጅን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ የለው። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ የአረዱ ባሰስም ተረጋግጧል ኬዞችን ሪፖርት ተደርገዋል ምናልባት በአፍሪካ ሀገራት መካከል በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ ምን አይነት ሀገራቱ ምን አይነት መፍትሄና ምላሽ መፈለግ አለባቸው በሀገራት መንግስት ሳይሆን ብዙ ጊዜ ብዙ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች ይወጡ የተለያዩ መግለጫዎች አሉ። የተለያዩ ጥረቶች አሉ። ትኩረት እንዲያገኝ፣ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው። እንደ ሪጅት እንደ ኢስት አፍሪካ ወይም ሆኖ አፍሪካ፣ አሁንም ግን የአፍሪካ ዩኒየን ስሜት ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎችን በሚሊዮን የሚቆጠሩ ሕዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው፣ የሚሆን ጭምር ነው። በ2011 በነበረው ረሀብ ሶማሊያ ውስጥ ለምሳሌ ወደ 260 ሺ ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው፣ እና ያ ሲቹኤሽን እንዲደገም መፍቀር የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ ከአንድ ሀገር ያለፈ ርዕፍ ነው። ቤዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያን ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶች ውስጥ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን፣ በጣም ነው የማመሰግነው። ደግሞ የሳምንቱን አበይት ስፖርታዊ ክንውኖች ኬኔዲ አባት ያጋረናል ቅድሜ የካቲት 11 በተካሄደው 44ኛው የዓለም አትሌቲክስ ሀገር አቋራጭ ውድድር ኬንያውያን አትሌቶች ገነው ታይተዋል። በአውስትራሊያ ባተርስት በተካሄደው በዚህ ሀገር አቋራጭ ሻምፒዮና ላይ ልዩ ክስተት በነበረው በአዋቂ ሴቶች ውድድር ኢትዮጵያዊቷ አትሌት ለተሰንበት ግደይ ከፊት እየመራች ውድድሩን በአንደኝነት እንደምታሸንፍ ስትጠበቅ ጥቂት ሜትሮች እየቀሯት መሬት ላይ ወድቃ በእጇ የገባውን ድል አሳልፋ ሰጥታለች። አትሌት ለተሰንበት በድካም የመውደቋን እድል በመጠቀም ከኋላዋ ስትከተላት የነበረች የተቀበለችው ኬንያዊቷ ቢትሪስ ቺቤት የውድድሩ አሸናፊ ሆናለች። ቺቤት ከእድሏ በኋላ በሰጠችው አስተያየት አሸንፋለሁ ብዬ አልጠበቅኩም ነበር፣ ነገር ግን ለተሰንበት መድከሟን ስመለከት እድሉን መጠቀም አለብኝ ብዬ ፍጥነቴን ጨመርኩ። በማሸነፌ በጣም ደስተኛ ነኝ ማለቷን የዓለም አትሌቲክስ መረጃ ያመለክታል። አትሌት ለተሰንበትን ከውድድሩ ውጭ የሆነ አንድ ኢትዮጵያዊ ደጋፊ አጥር ዘሎ ገብቶ ሊረዳት መሞከሩን ተከትሎ አትሌቷ ከውድድሩ ውጭ መሆኗንም መረጃው አክሎ ገልጿል። በዚህ ውድድር ኢትዮጵያዊቷ ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ ሌላዋ ኬንያዊት አግኔስ ንጌቲች ሶስተኛ ወጥታለች። የአዋቂ ሴቶችን ጨምሮ በዕለቱ በተካሄዱ የአዋቂ እንዲሁም የወጣት ወንዶችና ሴቶች ምድቦች በተጨማሪም በድብልቅ ሪሌ ውድድሮች ኬንያ በአጠቃላይ ስድስት ወርቅ ሁለት ብርና ሁለት ነሐስ በማሸነፍ ውድድሩን በበላይነት አጠናቃለች። ኢትዮጵያ በሁለት ወርቅ ሰባት ብርና አንድ ነሐስ ሁለተኛ ኡጋንዳ ደግሞ በ በአንድ ወርቅ እና በሶስት ነሐስ ሶስተኛ ሆነው ጨርሰዋል። ዩናይትድ ስቴትስ በሁለት የነሐስ ሜዳሊያ፣ አውስትራሊያ ደግሞ በአንድ ነሐስ የሜዳሊያ ሰንጠረዥ ውስጥ በመግባት ተከታዮቹን ደረጃዎች ይዘው አጠናቀዋል። ቅዳሜ ዕለት አስቶን ቪላን አራት ለሁለት በማሸነፍ አርሰናል በማንቸስተር ሲቲ ለሶስት ቀናት የተነጠቀውን የመሪነት ስፍራ ተረክቧል። ሲቲ ከኖቲንጋም ፎረስት ጋር አንድ እኩል በመለያየት ነጥብ መጣሉን ተከትሎ አንድ ተስተካካይ ጨዋታ ከሚቀረው አርሰናል በሁለት ነጥብ ዝቅ ብሎ በሃምሳ ሁለት ነጥብ ሁለተኛ ደረጃ ላይ ይገኛል። ትናንት ሌስተር ሲቲን ሶስት ለዜሮ የረታው ማንቸስተር ዩናይትድ ደግሞ በ49 ነጥብ ሶስተኛ ደረጃ ላይ ነው። አራተኛ ደረጃ ላይ የነበረው ኒውካስል ዩናይትድ በሊቨርፑል ተሸንፎ ስፍራውን ለቶተናም አስረክቧል። ቶተናም ዌስትሀምን ሁለት ለዜሮ በመርታት ነው ደረጃውን ማሻሻል የቻለው። የሌሎች ሊጎችን መረጃ ስንመለከት ትላንት ካዲዝን በሜዳው ኑካምፕ ያስተናገደው ባርሴሎና ሁለት ለዜሮ በመርታት የስፔን ላሊጋን በ59 ነጥብ ሲመራ ከተከታዩ የአምናው ሻምፒዮን ሪያል ማድሪድ ጋር ያለውን የነጥብ ልዩነት ደግሞ ወደ ስምንት ነጥብ ከፍ አድርጓል። የጣሊያን ሴሪያን ደግሞ ናፖሊ ያለተቀናቃኝ እየመራ ይገኛል። ዘንድሮ በድንቅ ብቃቱ ላይ የሚገኘው ያገኘው ናፖሊ አርብ ለት ሳሱሎን ሁለት ለዜሮ በማሸነፍ በ23 ጨዋታዎች የሰበሰበውን ነጥብ 62 አድርሷል። ተከታዩ ኢንተር ሚላን ደግሞ በ15 ነጥብ ዝቅ ብሎ በ47 ነጥብ ይከተላል። በፈረንሳይ ሊግ አንድ ፒኤስጂ እና ማርሴ በ5 ነጥብ ልዩነት አንደኛና ሁለተኛ ሆነው ሲፎካከሩ፣ በጀርመን ቡንደስሊጋ ደግሞ ሙኒክ ዶርትሙንድ እና ዩኒየን በርሊን በኩል 43 ነጥብ በግብ ተበላልጠው ይፋለማሉ። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይትድ ስቴትስና የብሪታንያ ባለሀብቶች እየተወዳደሩ ነው። የሰር አሌክስ ፈርጉሰን ፈርጉሰንን ጡረታ ተከትሎ ክለቡ የውጤት ቀውስ ውስጥ ከመግባቱ ጋር በተያያዘ በተፈጠረበት ጫና ምክንያት ዩናይትድን ለ18 ዓመታት በባለቤትነት ያስተዳደረው የግሌዘር ቤተሰብ ክለቡን ለሽያጭ ለማቅረብ ተገዷል። ይህን ተከትሎ የካታር የሳውዲ፣ የዩናይትድ ስቴትስና የብሪታንያ ባለሀብቶችና ኩባንያዎቻቸው እስከ አርብ ድረስ በተቀመጠው ቀነ ገደብ መሰ መሰረት የግዢ ጥያቄ ስለማቅረባቸው የስፖርት መገናኛ ብዙሃን ዘግበዋል። ከነዚህም መካከል የካታሩ ሼህ ጃሲም ቢን ሐሚድ አልታኒ ናይንቱ በተባለ ፋውንዴሽኑ አማካኝነት ዩናይትድን ለመግዛት 45 ቢሊዮን ዶላር የመነሻ ሂሳብ ሲያቀርብ፣ ከልጅነቱ ጀምሮ የዩናይትድ ደጋፊ መሆኑ የሚነገርለት ብሪታንያዊው ቢሊዮነር ሰር ጂም ራትክሊፍ ደግሞ አራት ቢሊዮን ዶላር የመነሻ ሂሳብ ማቅረቡን የተገለጸው የክለቡ ባለቤቶች የግሌዘር ር ቤተሰብ አባላት ክለቡን ለመሸጥ ስድስት ቢሊዮን ዶላር እንደሚፈልጉ መግለጻቸው ታውቋል። በመጨረሻም የሜዳ ቴኒስ የስፔኑ ካርሎስ አልካራዝ የአርጀንቲና ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የአርጀንቲና ኦፕን የፍጻሜ ጨዋታ የብሪታንያውን ቁጥር አንድ ካሜሮን ኖሪን በመርታት የስፔኑ ካርሎስ አልካራዝ ሻምፒዮን ሆኗል። ስፔናዊው በቦነስ አይረስ የ27 ዓመቱን ብሪታንያዊ ተፋላሚውን 6 ለ3 እና 7 ለ5 በሆነ ውጤት ነው ያሸነፈው። የ19 ዓመቱ አልካራዝ ለአራት ወራት ከዘለቀ ጉዳት አገግሞ ባደረገው የአመቱ የመጀመሪያ ውድድር ነው ድሉን የተጎናጸፈው። እንደ አውሮፓውያኑ በ2022 የዩኤስ ኦፕንንም ላሸነፈው የስፔኑ የዓለም ቁጥር ሁለት የሜዳ ቴኒስ ተጫዋች ትናንት በአርጀንቲና ያነሳው ሰባተኛ ዋንጫው ነው። በዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በመቀጠል ደግሞ አንድ አጭር ጤና ነክ ዘገባ እናሰማችሁ። ኤደን ገረመው ስለ ማህፀን ጫፍ ካንሰር ቀጣዩን ዘገባ ታሰማናለች። የማህፀን በር ጫፍ ካንሰር በሴቶች የመራቢያ ብልት በተለይም ደግሞ የማህፀን በር አካባቢ ያሉ ጤናማ ያልሆኑ የህዋሳት ስርጭቶች ምክንያት የሚከሰት ነው። ይህ የካንሰር አይነት በዓለም ዙሪያ እጅግ ብዙ ሰዎችን የሚያጠቃው አይነት ሲሆን እንደ ኤሮፓውያን አቆጣጠር በ2020 ዓ.ም የዓለም የጤና ድርጅት 604 ሺህ ሰዎች በዚህ በሽታ መያዛቸውን አስታውቋል። ዶክተር ራቼል ካትዘለንቦርጅን በኢንዲያናፖሊስ ዩኒቨርሲቲ የህጻናት ህክምና ፕሮፌሰር ናቸው። ከዚህ ካንሰር ጋር ተያይዘው የሚነሱ አንዳንድ የተሳሳቱ አመለካከቶች መካከል አንደኛው እኔን ሊይዘኝ አይችልም ብሎ ማሰብ ነው። አንዳንዶች ይሄ እኔን አያሳስበኝም ሊሉ ይችላሉ። ይህ የካንሰር አይነት ሂዩማን ፓፒሎማ ቫይረስ ወይም ደግሞ ኤችፒቪ በተሰኘ ቫይረስ አማካኝነት የሚመጣ ሲሆን ቫይረሱም በግብረ ስጋ ግንኙነት የሚተላለፍ ነው። በሽታውን አስቀድሞ በሚወሰድ ክትባት አማካኝነት መከላከል የሚቻል ሲሆን አንዴ ከተከሰተ በኋላም በጊዜ ወደ ሕክምና ማዕከል በመሄድ መዳን ይቻላል። ባለሙያዎች በመሐፀን በርጫፍ ካንሰር የመያዝ እድል ከቦታ ቦታ እንደሚለያይ ይናገራሉ። ይህም የቅድመ ክትባት አገልግሎት ተደራሽነት ህክምናና በቅድመ ምርመራ አገልግሎቶች አቅም ላይ የተመሰረተ ነው። የዓለም የጤና ድርጅት ዘጠና ከመቶ የሚሆኑ የበሽታው ሞቶች በአፍሪካ በተለይም እጅግ ዝቅተኛ የምጣኔ ሀብት ባላቸው ሀገራት ውስጥ እንደሚከሰት አስታውቋል። ይሁን እንጂ ማንኛውም ሴት በዚህ የመያዝ እድል አላት። የማህፀን በር ጫፍ ካንሰር ማህፀን ባላት በማንኛውም ሴት ላይ ሊከሰት ይችላል። ስለዚህ ለዚህ ካንሰር አጋላጭ የሚያደርጉ ነገሮችን ማወቅ ያስፈልጋል። ይሄ በጊዜ ስለ በሽታው አውቆ ለመቆጣጠር ያግዛል። ዓለም አቀፉ የካንሰር ቁጥጥር በአፍሪካ የማህፀን በርጫፍ ካንሰርን ለመቀነስ የበሽታውን አገልግሎቶች በመሰረታዊ የጤና አገልግሎቶች ውስጥ ማካተት አስፈላጊ ነው ሲል አስታውቋል። ለቲቪና ለኤችይቪ የሚደረጉ ምርመራዎችንና ክትትል ዘዴዎችን በመጠቀም የማህፀን በርጫፍ ካንሰርንም መከታተል እንደሚቻል ተጠቁሟል። ይህም በሽታውን ለመከላከል እንዲሁም ደግሞ ህመማን እንዲደኑ ለማገዝና በተለይም በጽኑ ህመም ውስጥ ላሉትም ተገቢው የፓሊቲቭ ኬር ወይም ደግሞ የጽኑ ህመማን ድጋፍ ለማድረግ መሰረታዊ ነው ተብሏል። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በድምፅና በምስል ምህንድስና እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።